ሰሜን ጎንደር ዞን በየወቅቱ ይነሳ የነበረውን ችግር ለመፍታት የአማራ ክልላዊ መንግስት በሶስት ዞኖች በማዋቀርና በዞኑ ይነሳ የነበረውን የማንነት ጥያቄ የፈታ ቢሆንም ግጭቱ ግን ሳይሻሻል ከጊዜ ወደ ጊዜ እየተባባሰ መጥቷል። አንዴ ሞቅ አንዴ በረድ የሚለው የአካባቢው ችግር ሰሞኑን እንደገና አገርሽቶ ህይወት ጠፍቷል፣ ንብረትም ወድሟል። በዚህም ምክንያት ከመተማ ጎንደርና ባህር ዳር የሚወስደው አውራ ጎዳና በመዘጋቱ ህብረተሰቡ ለከፍተኛ ወጪ ተዳርጓል። ጎንደርና ባህር ዳር ለመድረስም በኢትዮጵያ ሱዳን ጠረፍ በመዞር ረጅምና አድካሚ ጉዞ በማድረግ ግድ እንደሆነባቸው ነው አንድ የምዕራብ ጎንደር ዞን የመተማ ከተማ ነዋሪ ለዲደብሊው የተናገሩት። ሶስት መስመሮች አሉ። በተለይ ዋናው ኢንተርናሽናል መንገዱ ዝግ ነው። ሰውም እየተመታ ነው፣ እየታሰረ ነው፣ እየተዘረፈ ነው። መኪናዎችም ሪስክ ስለሆነ መንቀሳቀስ አልቻሉም። በቋራ መስመርም መሄድ አይቻልም፣ ሽንፋ አካባቢ ላይ እርሱም አስቸጋሪ ስለሆነ በዝኛውም በቃ ስድጋ አስቸጋሪ ስለሆነ ችግሩም እየተሳሰበ መሄድ አይቻልም። ለጀሎሎ በረሃ አድርጎ አብረሃ ጅራ ሶረቃ፣ ሳንጃ ላይ አድማቸው ትክል አድርጎ ጎንደር ነው። ቢያንስ ወደ አንድ መቶ ኪሎ ሜትር ማለት ነው። አራት መቶ ምናምን ኪሎ ሜትር ነው አንድ ሽር ማለት ነው። ይህም ሰው ከሰው ላይ እየተጫነ ማለት ነው። ከፖርቶ መጋለው ሁሉ ሰው እየተጫነ ነው ያለ የያዛ የምትባል ቀበሌ አካባቢ ላይ ከዚያ ላይ ግጭቱ መጣ። የሰው ህይወትም ጠፍቷል። ንብረትም እንትን ብሏል። ከእስከ ትናንትና ትናንትማ ትናንትና ሲ ቀጥሏል። ተኩሱም ቀጥሏል። በሱ ምክንያት መንገዶች በመዘጋታቸው ሰው የዕለት ከዕለት ኑሮ መስራት አልቻለም። የማዕከላዊ ጎንደር ዞን የጭልጋ ነዋሪ የሆኑት የአይን እማኝ እንደገለጹት ደግሞ በከተማዋ ከጥር 24 2011 ዓ.ም ጀምሮ በአካባቢው አለመረጋጋት መኖሩን ጠቁመው ዛሬ አንጻራዊ ሰላም አለ ነው ያሉት። ሆኖም በከተማዋ ከባንኮች በስተቀር ሌሎች የመንግስት መስሪያ ቤቶች ለአገልግሎት ክፍት አይደሉም ብለዋል። ሌላ ቢሮ ምናምን የለም፣ እኛና ባንክ ብቻ ነው የሚሰራ። ተኩስ አለ አሁን ነበረ። በቃ ከሀያ አራት ጀምሮ ነበረ ትንሽ ሁለት ሶስት ቀን ከዛ በፊት ትንሽ አርፎ ነበረ። ከሀያ አራት ጀምሮ እስከ ትናንትና ተኩስ ነበረ። ዛሬ ግን ደህና ነው፣ በርዷል። መንገድ ምናምን ዝግና እንቅስቃሴ ምናምን የለም። የማዕከላዊ ጎንደር ዞን ፖሊስ መምሪያ ኃላፊ ኮማንደር እንየው ዘውዴ በበኩላቸው ችግሩ በሁለቱም ዞኖች የተለያዩ አካባቢዎች አሁንም መቀጠሉን በህይወትና ንብረት ላይ ቁጥሩና መጠኑ የማይታወቅ ጉዳት መድረሱን አመልክተዋል። ጭልጋ አካባቢ ናዜ ዙሪያው ቀበሌ ላይ አካባቢ ላይ ችግር አለ፣ ያው የጸጥታ ችግር አለ። እዛም አልፎ ወደዚህ ወደ ምስራቅ ደንቢያ አካባቢና ወደ አየር ማጮ ጫፍ ላይ ያሉ ቀበሌዎች አዋሳኝና አብሮ የሚኖርባቸው አካባቢ ችግር አለ። አሁን ግጭት አለ ያለ ለማስቆም እዛ ቦታ አካባቢ ነው ጥረት እየተደረገ ነው፣ ከሚመለከተው ጸጥታ ኃይል ጋር ነው። ሞተ ሰው አለን። በሰውም በንብረት ላይ ጉዳት አለ። ችግሩ እንደቀጠለ ጉዳቱ እንዳይሰፋ ጥረት እየተደረገ ነው። በሚፈለገው መንገድ ለውጥ አላመጣም እንጂ የሚመለከተው አካልም ጋር እየተነጋገር ነው። ምስራቅ ደምቢያ መቋሚያና ፍረንክ የሚባሉ አካባቢዎች ከዛም ለመጣ የሚባል ጎጣ አለ። ወደ ላይ አርማጮ፣ በጋምጌ ብራንግ፣ ማጣጫ አካባቢ ላይ ችግሮች እንዳሉ ነው። እና አገው ጠበንጃ የሚባል ቦታ አለ። እዛ አካባቢ ላይ ችግር እንዳለ እየተነገረ ያሉ ቦታዎች ምን ምን ናቸው። ባለፈው ወርም በመተማ አካባቢ ኮኪት በተባለ ቦታ ላይ በህብረተሰቡና በጸጥታ ኃይሉ መካከል በተፈጠረ ግጭት የሰው ህይወት መጥፋቱ የሚታወስ ነው። አለም ነው መኮንን ለዲ ደብሊው ራዲዮ ባህር ዳር።